ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሄዱ ከዛም ቀጥታ ለማቃጠል ሲሄዱ ህዝቡ ቀጥታ ወደ ቤተክርስቲያን የማታካት ነው ቤተክርስቲያን ግቢስ ገባ። ከዛም በኋላ ያው ኮይ ያሉ መጡ ቤት ማቃጠል ጀመሩ። ከድጋፍ ሰልፍ በኋላ መልኩን ቀየረና በተሰዶ ወጣቶች አማራና ኦሮሞ ወጣት በኋላ የመጀመሪያው የዶዶላ ከተማ ነዋሪ ሁለተኛው የከተማዊቱ ፖሊስ ናቸው። ዝርዝሩን በአብይ ርዕስ ይዘናል። በተለያዩ የኦሮሚያ ከተሞች በትናንትናው ዕለት የተቀሰቀሰው ተቃውሞ ተከትሎ በደረሱ ግጭቶች እስካሁን በተረጋገጠው 16 ሰዎች ሲገደሉ ሌሎች በርካቶች ቆስለዋል። በንብረት ላይም ቀሩ በርከት ያሉ ዘገባዎች አሉ። አሁን ደግሞ ርዕሰ ዜናዎችን እናሰማለን። ትላንት በብዙ ሺ የሚቆጠሩ የአክቲቪስቱ ጀዋር መሐመድ ደጋፊዎች በበርካታ የኦሮሚያ ከተሞች ተቃውሞ ማካሄዳቸው ሰዎች እንደሞቱ ተገልጿል። የዩናይትድ ስቴትስ መከላከያ ሚኒስትር ማርክ ኤስፐር ቱርክ በሰሜን ምስራቅ ሶሪያ ባሉት ኩርዶች ላይ ጥቃት መክፈቷ ተገቢ አልነበረም ብለዋል። ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ጥቅምት 13 2012 ስርጭታችን ጋር አስተናጋጆች አሉላ ከበደና አዳነች። ቅድሚያ ግን የዕለቱን ዜናዎች እናሰማለን። ትላንት በብዙ ሺህ የሚቆጠሩ የአክቲቪስቱ ጀዋር መሐመድ ደጋፊዎች በበርካታ የኦሮሚያ ከተሞች ተቃውሞ ማካሄዳቸው ይታወሳል። ዛሬም ተቃውሞው ቀጥሎ የብሔርና የሃይማኖት መልክ መያዙ ተዘግቧል። በተለያዩ የኦሮሚያ አካባቢዎች ቢያንስ 16 ሰዎች እንደሞቱ ተገልጿል። ጀዋር መሐመድን ጨምሮ የኦሮሚያ የፖለቲካ መሪዎች ግጭቱ እንዲቆም ጥሪ ካደረጉ በኋላ ግን ተቃውሞው እየቆመ እንደሆነ ተገልጿል። በተቃዋሚዎቹ የተዘጉ መንገዶችም እየተከፈቱ ናቸው ተብሏል። ተቃውሞ ትላንት የተነሳው አዲስ አበባ የሚገኘው የጀዋር መሐመድ መኖሪያ ቤት በፌዴራል የፀጥታ ኃይሎች ተከቧል የሚል ወሬ በኦሮሞ ሚዲያ ኔትወርክና በሶሻል ሚዲያ ከተገለጸ በኋላ መሆኑ ይታወሳል። ቀደም ሲል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ግጭት ይቀሰቅሳሉ ባሏቸው ሚዲያዎች ላይ ማስጠንቀቂያ ሰጥተው እንደነበር የሚታወስ ነው። ዘጋቢዎቻችን ከተለያዩ አካባቢዎች ዘገቦች ልከውልናል፣ ወደ ኋላ በቅደም ተከተል ይቀርባሉ። የዩናይትድ ስቴትስ መከላከያ ሚኒስትር ማርክ ኤስፐር ቱርክ በሰሜን ምስራቅ ሶሪያ ባሉ ኩርዶች ላይ ጥቃት መክፈቷ ተገቢ አልነበረም አሉ። ቱርክ በክልሉ ደህንነቱ የተጠበቀ ቀጠና ከሩሲያ ጋር ሆና ለመጠበቅ መስማማቷ ወደ ተሳሳተ አቅጣጫ እያመራች ነው ይላሉ ማርክ ኤስፐር። ቱርክ በጣም በከፋ ሁኔታ ላይ እያስቀመጠችን ነው ሲሉ ብራሰልስ ውስጥ የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ ስብሰባ ከመጀመሩ በፊት ተናግረዋል። የዩናይት ስቴትስ ባለፈው ሳምንት በሰሜን ምስራቅ ሶሪያ የነበሩትን ወታደሮቿን ለማስወጣት ከወሰነች በኋላ የቱርክ ኃይሎች ገብተው ጥቃት ከፍተዋል። ከዚያም ዩናይት ስቴትስ የተኩስ ማቆም ስምምነት እንዲደረግ አስተባብራለች። ቱርክ የተኩሱ ማቆም ስምምነቱ እንደሚጸና ማረጋገጧን ፕሬዚዳንት ትራምፕ ትላንት ተናግረዋል። ይህ ሁኔታ የዩናይት ስቴትስ ቱርክ ላይ የጣለችውን ማዕቀብ እንድታነሳ ያስችላታልም ብለዋል። ቱርክ በሰሜን ምስራቅ ሶሪያ ላይ የከፈተችው ጥቃት ተማርኮ የነበሩ በርካታ የዳዕሽ አሸባሪ ቡድን አማጽያን እንዲያመልጡ አስችሏል የሚለው ስጋት ሳይጋንን አልቀርም ይላሉ የአሜሪካ ባለሥልጣኖች። የቱርክ ኃይሎች ወደ ሰሜን ምስራቅ ሶሪያ ገፍተው በመግባት በኩርድ አማጽያን ላይ ጥቃት ከከፈቱ ወዲህ የሶሪያ ዲሞክራሲያዊ ኃይሎች የሚቆጣጠረው እስር ቤት ተመትቶ የዳዕሽ እስረኞች አምልጠዋል የሚል ወሬ ተሰምቶ ነበር። የኩርድ አማጽያን በሶሪያ ዲሞክራሲያዊ ፓርቲ ይደገፋሉ። ዩናይትድ ስቴትስ ግን ወደ አስራ ሁለት ሺ ገደማ የሚሆኑ የተማረኩ የዳዕሽ አማጽያን ከሞላ ጎደል ሁሉም እንደታሰሩ ናቸው፣ ከሶሪያ ውጭ የተያዙ ሁለት ሺ የሚሆኑ አማጽያንም አሉባቸው ትላለች። ሀያ አራት የሚሆኑ ወጋ ጥባቂ ሪፐብሊካውያን የምክር ቤት አባላት ትላንት ፕሬዚዳንት ዶናልድ ትራምፕ በደል ፈጽመው እንደሆነ ምርመራ የሚካሄድበትን ዝግ ስብሰባ በርግደው በመግባት የምርመራውን ስራ ለአምስት ሰዓታት ያል ማዘጌታቸውን ፕሬዚዳንት ትራምፕ አብ ክረስ እንደ ደገፉት ዋይት ሀውስ ቤተ መንግስት ዛሬ ያስታወቀ። ሪፐብሊካውያን የክሱም ምርመራ በርትተው እንዲታገሉም ትራምፕ ሲያሳስቡ ቆይተዋል። ፓኪስታንና ህንድ የህንድ ሲክ ምዕመናን ወደ ፓኪስታን ለመሄድ የሚችሉበት በር በመክፈት ዛሬ ትልቅ ስምምነት አድርጓል ተብሏል። ሲኮች ፓኪስታን ውስጥ እጅግ የተቀደሱ ከሚባሉት ቦታዎች አንዱ ወደ ሆነው ሄደው ለማምለክ ይችላሉ ማለት ነው። ሁለቱ የኒውክሌር መሳሪያ ባለቤቶች የሆኑት ተቀናቃኝ የደቡብ እስያ ሀገሮች እንዲህ አይነቱን ስምምነት ያደረጉት በፊትም ቢሆን የሻከረው ግንኙነታቸው ከባዱ ውጥረት ላይ ባለበት ወቅት ነው። አዲሱ መተላለፊያ ኮሪደር የሲክ ምዕመናን የይለፍ ፈቃድ ሳያስፈልጋቸው ካራቱርፖር ወደ ተባለችው የፓኪስታን ከተማ እንዲጓዙ እድል ከፍቶላቸዋል። የሲክ እምነት መስራቾች ጉሩ ናናክ በ16ኛው ምት ዓመት በሞቱበት ቦታ ላይ የተሰራ የሚባለው ቤተ መቅደስ የሚገኘው ካራቱርፖር ከተማ ላይ ነው። የመብራት ኃይል ኩባንያዎች በያዝነው ሳምንት በመላው ካሊፎርኒያ ክፍለ ግዛት ከባድ የሰደድ እሳት እንዳይነሳ ለመከላከል የኤሌክትሪክ መብራት ለማጥፋት እየተዘጋጁ ነው። የደቡብ ካሊፎርኒያ የመብራት ኃይል ኤድሰን ሶስት መቶ ሺህ ለሚሆኑ ሰዎች የኤሌክትሪክ መብራት አገልግሎት ሊዘጋ የሚችል እንደሚችል አስታውቋል። የሳንዲያጎ ጋዝና ኤሌክትሪክ ኩባንያም ቢያንስ ለ20 ሺ ደንበኞቹ የኤሌትሪክ አገልግሎት ሊያቋረጥ እንደሚችል አስታውቋል። ለሰሜን ካሊፎርኒያ የመብራት ኃይል የሚያቀርበው ፓሲፊክ ጋዝና ኤሌክትሪክ ዛሬ ወደ 180 ሺ ለሚጠጉ ደንበኞች የመብራት ኃይል ማቋረጥ ጀምረዋል። ካሊፎርኒያ በሰዓት 97 ኪሎ ሜትር የሚነጉድ ከባድ ነፋስ እንደሚያናውጣት የአየር ትንበያ ባለሙያዎችም ተናግረዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። Thank you. አድማጮች አሁን እዚህ ከገባን የደረሰን አንድ ዜና እናሰማችሁ። የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሕግ ከሚፈቅደው ውጪ ታስረው የሚገኙ ሰዎች በዋስ ወይም ያለ ዋስትና እንዲለቀቁ ይገባል አሉ። አንዳንድ ተጠርጣሪዎች በስር የቆዩበት ጊዜ አሳሳቢ መሆኑና አፋጣኝ እልባት ማግኘት እንዳለበትም ገለጹ። መለስካቸው አመሀ ዝርዝሩን ይዘዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በዓለም አቀፍ የእስር ቤቶች ጉብኝት ደረጃ መሠረት ጥቅምት 10 ቀን 2012 ዓ ም በአዲስ አበባ ፖሊስ ኮሚሽን በቁጥጥር ስር የሚገኙ እስረኞችን እንደ ጎበኙ ኮሚሽኑ ዛሬ ከቀትር በኋላ ባሰራጨው የጽሑፍ መግለጫ አስታወቀ። እንደ መግለጫው ኮሚሽነር ዳንኤል በቀለ ሰኔ 15 ቀን 2011 ዓ ም በባህር ዳርና በአዲስ አበባ ከተማ ከተከሰተው የፖለቲካ ግድያ ጋር በተያያዘና በሌሎችም ተዛማጅ ጉዳዮች በቁጥጥር ስር ከሚገኙ እስረኞች መካከል የአማራ ብሔራዊ ንቅናቄ አብን አመራር አባሎች እነ አቶ ክርስቲያን ታደለ፣ አቶ በለጠ ካሳን ከባልደራስ ባላደራ ምክር ቤት አባሎች እነ አቶ ኤልያስ ገብሩ፣ አቶ ስንታየው ቸኮልና አቶ መርከቡ ኃይሌን ከኢትዮጵ ጋዜጣ ባልደረቦች አቶ ምስጋና ጌታቸውና አቶ አዳሙ ውጁራን እንዲሁም የተጠለፈው ትግል ከሚለው መጽሐፍ ሕትመት ጋር በተያያዘም በእስር የሚገኙት አቶ ፍሬው በቀለ፣ አቶ ሳሙኤል በቀለ፣ አቶ መለሰ ማሩ፣ አቶ ጋዲሳ ዳንኤልና አቶ አማረ ተፈራን በተጨማሪም የሟች ብርጋዴር ጄኔራል አሳምነው ጽጌን ባለቤት ወይዘሮ ደስታ ሰፋንና ሌሎች በርካታ ታሳሪዎችን መጎብኘታቸውን ገልጸዋል። በዚህ ጉብኝታቸው ወቅትም ታሳሪዎቹ በሕግ የሚፈቀደው የተጨማሪ ምርመራ ጊዜ በአብዛኛው የተጠናቀቀና ቀሪውን በመጠናቀቅ ላይ ያለ በመሆኑ ከዚህ በላይ ታሳሪዎቹ በእስር ሊቆዩ ስለማይገባ እንዳገባቡ በዋስ ወይንም ያለዋስትና ከእስር እንዲለቀቁ ወይንም ተአማኒ የሆነ ክስ በመደበኛ ወንጀል ሕግ መሠረት ሊቀርብ እንደሚገባ ኮሚሽነሩ መግለጻቸው መግለጫው አብራርተዋል። እንደዚሁም የተጠለፈው ትግል በሚል ርዕስ ከተጻፈው መጽሐፍ ጋር በተያያዘ የመጽሐፉ ጸሐፊ ነው ተብሎ ከተጠረጥረው ሰው ጀምሮ የማተሚያ ቤቱ ባለቤት፣ የመጽሐፉን የፊት ገጽ ንድፍ ወይም ዲዛይን የሠራ የመጽሐፉ አከፋፋይና የጎዳና ላይ ቸርቻሪ ሳይቀር፣ እንዲሁም ሌሎች ታሳሪዎች ፍርድ ቤት በሚቀርቡበት ጊዜ ፎቶ አንስተሃል በሚል የተያዘ ጋዜጠኛ ጭምር ለዚህ ያህል ጊዜ በስር መቆየታቸው አሳሳቢ በመሆኑ አፋጣኝ ይልባትና የዋስትና መብት መከበር እንዳለበት ኮሚሽነሩ መግለጻቸውን የወጣው መግለጫ አስታውቋል። መለስካቸው አማሃ አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳኒት ፍስሀየንን መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ሬዲዮ ኤፍኤም 943 ና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ቀዳሚው የዕለቱ አብይ ርዕስ ነው። በተለያዩ የኦሮሚያ ከተሞች በትላንትናው እለት የተቀሰቀሰውን ተቃውሞ ተከትሎ በደረሱ ግጭቶች እስካሁን በተረጋገጠው አስራ ስድስት ሰዎች ሲገደሉ ሌሎች በርካቶች ቆስለዋል። በንብረት ላይም ከፍተኛ ውድመት ደርሷል። በትላንትና ትናንት ጀምሮ በምዕራብ አርሲ ዞን በዶዶላ ከተማ በተቀሰቀሰ ግጭት አራት ሰዎች ሲገደሉ ከአርባ በላይ ሰዎች የአካል ጉዳት እንደደረሰባቸው ታውቋል። ከዚህም በተጨማሪ ትናንት የተጀመረው ቤት የማቃጠል ድርጊት ቀጥሎ እንደዋለና የተቃጠሉ ቤቶች ቁጥርም ሆነ የደረሰው ጉዳት በውል እንደማይታወቅ የከተማው ነዋሪዎችና ፖሊስ ተናግረዋል። ትናንት በግጭቱ መሃል ያነጋገርኳቸውና ስማቸው ሐብታሙ እንደሚባል የገልተው እንዳሉና ያየሁት ነው ያሉትን አብራርተውልኛል። ቤተክርስቲያን ሄዱ። ከዛን ቀጥታ ለማቃጠል ሲሄዱ ህዝቡ ቀጥታ ወደ ቤተክርስቲያን የማታካት ነው ብለው ገባ። ከዛም በኋላ ያው ያሉ መጡ ቤት ማቃጠል ጀመሩ። ው እየነደደ ነው። እስካሁን እየነዳል። ቤቶች በሽታንን ግን የዋላሽ ድረስ ናቸውም። ፖሊስም ዳፍ ሆኖ ነው የሚያይም የኦሮሚያ አድማ በታኝም መጣ ኬስ ለቅጠቡን እና ንፋትም ወደሚያ ስለነበረ ያው እኛ ትንሽ አፈነና አፍኖን ነበረ። እነ ማን ናቸው እነዚህ ቤት የሚያቃጥሉ ተብዩ ናቸው። በአሁኑ ጊዜ ከቤት ቃጠሎ ሌላ፣ ከንብረት መውደም ሌላ በሰው ህይወት ላይ የደረሰ አደጋ ነው። ሰው ሞቷል። አራት ሰው ሞቶብናል ከኛ ብቻ እስካሁን በተጨባጭ ያለው ማለት ነው የዶዶላ ከተማ የጸጥታ ስራ ሂደት ባለቤት ሳጂን ሀጂ ለቪኦኤ እንደገለጹት ግን ግጭቱ የተቀሰቀሰው የኦሮሞ ወጣቶች ለአክቲቪስት ጃዋር መሐመድ ያላቸውን ድጋፍ ከገለጹ በኋላ ባልታወቀ ሁኔታ በአማራና በኦሮሞ ወጣቶች መካከል በተነሳ አልመስማማት እንደሆነ ይናገራሉ ችግሩ የተፈጠረው ሰልፍ ነበር እዚህ ከተማ ውስጥ መቼ ትላንት ድጋፉ የምን ድጋፍ ነበር ትላንትና የተጀመረው ሲባል የሰማ ነው። አክቲቪስት ዛሬ ምስትር ፒተር ጎለት ነበር አሉ ለግዳያ ሙከራ የወጣ መንግስት አካል ነው። ይህን ሲያደርግ ነበር የሚል ስላፈስ ነበር ያንን ልቃወሙ ነው የወጡት። ከድጋፍ ሰልፍ በኋላ መልኩን ቀየረና በተሰዶ ወጣቶች አማራና ኦሮሞ ወጣት መሀል እጅ ተፈጠረ። ከዛ በኋላ የቤት ቃጠሎ ምናምን ተጀመረ። ያው እኛም መሀል ስምንት ካኩ እንደዛ ሲሆን ነው የጀመረው። እዛም በኋላ ያው ስንከታተል ነበር ሁኔታውን እስከ ማታ ያው ከኦሮሚያ አድማ ብትራ ጋር ሆነን ስንከታተልና ስንል ነበር። ከዛም በኋላ ቤት ቃጠሎ ምን እንደቀጠለ ነበር ወደ አንድ ሰዓት አካባቢ አረጋግጠን ዶ የተለያየ ነው። ዛሬም እንደዚህ ውጭ ቀጥሏል። ዛሬም ቀጥሏል። ያው የትላንቱን አይደርስም መከላከያ ሰራዊትም ስለገባ ዛሬ የቤት ካጠለዋለ የሰው ሕይወት ያው ትላንት ያለፈው እንጂ ዛሬ ያው የተከላፈነ ጠቅላላ አራት ሰዎች እንደሞቱ ነው የሰማሁት። ያው ለዛ ትን መሀል ሳይሆን ትላንት የተመቱ ስለሆኑ ዛሬ ሆስፒታል ልት ልታከም ሄደው እዛ የተመቱት አንዱ ሞቶ ነው የተገኘው። ሁለቱ ሆስፒታል ውስጥ ምን ያህል ሰው ቆሰለው እርግጠኛ ሆነን እኛ ሲታከም ያየ ነው አርባ ስምንት ነው አርባ ወንድ ስምንት ሴት። ዛሬ ያናገርኳቸውና ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ የከተማ ነዋሪ ግን ሁከቱ የተፈጠረው ገና ከመጀመሪያው እንደነበረ ነው። በእሳቸው አገላለጽ ከዶዶላ ከተማ ውጭ ከተለያዩ አካባቢዎች የመጡ ወጣቶች የኪዳነ ምሕረት ቤተ ክርስቲያን ለማቃጠል ሙከራ አድርገው ነበረ። ግጭቱ የጀመረውም ከዚህ ጊዜ ጀምሮ እንደሆነ ያብራራሉ። ልክ በጥቅምት አስራ ጀምሮ ሰፈን ጀመሩ ልክ እንዳ እየፎከሩ ሲቆዩ፣ ዛሬ የመጨረሻችሁ ነው ለቃችሁ መውጣት አለባችሁ ዶዱ ላይ እኛ ነች ኦሮሚያ የኛ ነው ማንም አይናገረ ነው የሚል መፈክር እያሰመጡ ከስድስት ሰዓት ጀምሮ ቤት ማቃጠል ጀመሩ። የሰው ንብረት ማውደም ጀመሩ። መኪና ሳይቀር ማቃጠል ጀመሩ። በተክርስቲያን ላይ እየመጡ ድንጋይ መወርወር ጀመሩ። ዘጠኝ ሰዓት ላይ ሲሆን ወደ ሰው ህይወት ግድያ ገቡ። በተክርስቲያን ላይ ቦምብ ወረወሩ። ኪዳነ ምሕረት የምትባል ቤተክርስቲያን ነበረች፣ በቀጠና አምስት ሰባት ላይ የምትገኝ ቦምቡን ወረወሩ። እግዚአብሔር ይመስገን ነው ከቦምቡ አትርፎናል። እግዚአብሔር ሁሉ አንድ ሰው ቆሰለብን። አንደኛው ትንሽ ጉዳት ቢሆን፣ አንደኛው በጣም ጉዳት አጋጥሞታል። በህይወት አልሞተም። ከቦምቡ በሌላ አንድ ሰው ዝናቡ የሚባል ሰውዬ እቤት ገብተው በዱላ ተፍጨፈው ገደሉት። ንብረቱን አቃጠሉ፣ ውጭ አውጥተው አቃጠሉ። ይህ ትላንትና ነው የትናንት ሁለት ሺ አስራ ሁለት በጥቅምት ወር ማለት ነው። በአስራ ሁለት አስር ሰዓት ላይ ደብደበው በቤቱ ገብተው ታማሚ ነበር እዛው ደብደበውት ገደሉት። ዛሬ እንዴት ነው? ሌላ ሲቀጥል ዛሬ በትናንትና በአስራ ሁለት የተመጡ ብዙ ልጆች ነበሩ እና ብዙ ልጆች የተመጠው ወደ ሆስፒታል ዛሬ መላክ አለባቸው ተረጋግቷል ብሎም ፖሊሶች በላክናቸው ሰዓት መንገድ ላይ ከአምቡላንስ ላይ አውርደው የሶስት ልጆች ህይወት አለፈ። አውርደው ሆስፒታል ባር ላይ ገደሏቸው። ይሄ ሲደረግ ምንም አይነት መፍትሄ እያገኘን አይደለም። አድማ በታኝ አለ መከላከያ ገብቶልናል፣ ግን የተወሰኑ ናቸው። ቤተክርስቲያን ብቻ ነው እየጠበቁልን ያሉት። ድረሱልን ነው የምንለው። ብዙ ሰዎች እየተጎዱብን ነው። አባቶች እናቶች ሳይቀሩ እያለቀሱ ነው የሚባለ ትናንትና ከቤታቸው የወጡ ዛሬ ምንም ብርድ እያቆራፈዳቸው ምንም ነው እንኳን የሚበላ የሚለብሱት እንኳን ሳይኖር አሁን ቤተክርስቲያን ውስጥ ነው የምንገኘው። መንግስት ያለ እያልን ነው። ድረሱልን ድረሱልን ነው የምንለው። ዛሬ ከቀትር በኋላ በኦሮሞ ሚዲያ ኔትወርክ ቴሌቪዥን አክቲቪስት ጀዋር መሐመድ የተለያዩ የኦሮሞ ፖለቲካ ድርጅቶች መሪዎች፣ የኦሮሞ ሽማግሌዎች በአንድነት ሆነው በኦሮሚያ የተቀሰቀሰ ሁከት እንዲቆምና ሰላምና መረጋጋት እንዲሰፍን ጥሪ ሲያቀርቡ ተሰምተዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ካቸውን ለዘገባው እናመሰግናለን። የአቶ ጀዋር መሐመድ ለደህንነት የመስጋት ጥሪ ተከትሎ በተለያዩ የኦሮሚያ ክልል ከተሞች በተቀሰቀሰው ተቃውሞ የሰዎች ህይወት መጥፋቱን የኦሮሚያ ጸጥታና አስተዳደር ገለጸ። ኦሮሚያን የብጥብጥ አውድማ ለማድረግ የሚፈልጉ ያላቸውን ህግን የሚመለከት ጥያቄ ወደ ብሔርና የሃይማኖት ጉዳይ በመለወጥ ግጭት ለመፍጠር ሞክረዋል ብሏል። በክልሉ የተለያዩ ከተሞች ተቃውሞ ቀጥሎ ነበረ፣ አሁን ግን ረገብ በማለቱ ተዘግቧል። ሙክታር ጀማል ዝርዝሩን ይዟል። ከትላንት በስቲያ እኩለ ሌሊት የጀመረው ተቃውሞ እስካሁን ቁጥሩ በውል ያልታወቀ ሰዎች ህይወት ማጥፋቱን የኦሮሚያ ጸጥታና አስተዳደር ቢሮ አስታውቋል። ተቃውሞው ዛሬም የቀጠለ ሲሆን አዳማ ሁከት ውስጥ መዋሏን ቪኦኤ ያነጋገራቸው ሰዎች ተናግረዋል። ከተማው እንግዲህ ጠዋት ሰላማዊ እንቅስቃሴ የነበረ ሰባት ሰዓት አካባቢ ጀምሮ ዳርዳር ያሉት ቦሌ ገንደ ሀራ አካባቢ ደግሞ ችግሮች ተፈጥረዋል። አስራ አንድ አካባቢም እንዲሁ ቦሌ አካባቢ እንግዲህ ቄሮና ቄሮ ነው የሚቃወሙ ልጆች ኃይሎች እነሱ መሀል ኃይለኛ ግጭት ተፈጥሮ መከላከያ ይህንን ለመበተን በብዛት ከመከላከያ በኋላ ነው እና ሌላው ኃይል የመጣው ቄሮ የሚቃወሙ ኃይል መከላከያ እየተከተለ ነው የሚመጣው እና እዛ ላይ የተወሰኑ ለይ ተጎድተዋል። ያው ቦሌ አካባቢ ያለው ሁኔታውን ሰላም ተመስኗል። በተለይ ከሰዓት በኋላ ወደ ምሽት አካባቢ በአጠቃላይ ምን ይመስላል? አሁን የከተማው አሁን ያለው ሁኔታ የተረጋጋ ነው የሚመስለው ግን ወደ አስር ሰዓት አካባቢ ይመስለኛል ተቀሎ ተብሎ በሚታወቀው አካባቢ በትስኪያን ተቃጥሏል የሚል ወሬ በመናፈሱ ተሰባስበው የሄዱ ልጆች እስኪያኑን እንከላከላለን ብለው የተቃጠለ ቤት አልታየም። እዚ አካባቢ ከሀረር ተፈናቅለው የመጡ እዚህ የሰፈሩ ሰገጋሎ አካባቢ አሉና የእነሱን መንደር ላይ ጉዳት አደርሰዋል። መዚሄዱንም ገብተው አካባቢውንም ላይ ያለውም ቤቶች ምናምን ሰባብረው የእሳት አደጋ አድርሰዋል። መከላከያ መጥቶ ያው ሁኔታዎችን ለማረጋጋት ሞክሯል። የተጎዳይ ሞተም ሰውም እንዳለ አምቡላንሶች ጭነው ሲሄዱ ታይቷል። እንግዲህ በተመሳሳይ አዲስ አበባ ዙሪያ ጅማ መውጫ ኬንቴሪ የሚባል አካባቢ ላይ የነበረውን ድባብ ያነጋገርናቸው ሰዎችም ነግረውናል። አሁን ያለሁት ኬንቴሪ አካባቢ ነው ያለሁት ጅማ መውጫ ማለት ነው። የጅማ መውጫ ላይ አሁን አይበሰቡ ወጥቶ ድምፁን ሲያሰማ ነበር። በሰላማዊ ምንም ነገር በእጁ ሳይዝ መራ ምንም ነገር ሳይዝ ጀዋሪን በማታ መግደል መሞከሩ አግባብ አይደለም። ይሄንን ድርጊት ያደረገ በሕግ ይጠየቅ። የመንግስት አካላት ወጥቶ ለህል ርሰቡ የሚል ድምጽ ነበር የሚያሰሙት። ይህን የሚያሰማ ላይ ፌዴራል ፖሊስ እና የአዲስ አበባ ፖሊስ መጥቶ ሲቶክስ ሲያባርር የአዲስ አበባ ወጣቶች፣ አንዳንድ ወጣቶች ከነሱ ጋር ሆኖ የኦሮሞ ከዛ አካባቢ የተነሱ ልጆችን እንዲያባሩ በዱላ ሲያባሩ ባይናችን አይተናል። በዱከም ከተማ ተቃውሞ ያደረጉ ሰዎች መንግስት ለጀዋር መሐመድ ደህንነት ኃላፊነት እንዲወስድ መጠየቃቸውንም ገልጸዋል። ጀዋር የኛ ነው ስሎስካንተንተኝ ነው የኛውም ሳይሆን የአፍሪካ ነው፣ የሁሉም መላ ኢትዮጵያ ነው። የማንም ጥቃት እኛ በበኩላችን አንፈልግም። መንግስት ብቁ ጥበቃ እንዲያደርግለት ነው ምንፈልግም። የአቶ ጀዋር መሐመድ ደህንነት ስጋት መሰረት አድርጎ የተነሳው ተቃውሞ አግባብነት ያለው ነው ብሏል። የኦሮሚያ ጸጥታና አስተዳደር ቢሮ የጥያቄውን መንገድ በማስቀየር የእምነትና ብሔር መልክ ለማስያዝ ሙከራ መደረጉን የገለጸው የኦሮሚያ ጸጥታና አስተዳደር ቢሮ ይህም ለንብስ መጥፋት ምክንያት መሆኑን ተናግሯል። የቢሮው ምክትል ኃላፊ ኮሎኔል አበበ ገረሱ ለጠፋው የሰው ነብስም ቢሯቸው ሐዘን እንደተሰማው ገልጿል። ህዝቡ በሰላማዊ መንገድ ጥያቄውን ማቅረብ መፍቱ ነው። የመቃወምም መደገፍም መፍቱ እንደሆነ ይታወቃል። ኦሮሞ ህዝብ ለዚህ ለነፃነቱ ነው የታቀለው። ብሄርን ከብሄር፣ እስላምን ከክርስታን፣ አማራን ከኦሮሞ፣ ሌሎችንም በሀገራችን ያሉት ብሄር ብሄረሰቦች እያጋጩ እቺን ሀገር ወደ ብጥብጥ በተለይ ኦሮሚያ ላይ ፎከስ ያደረጉት ኦሮሞ የኦሮሞ አንድነት እንዲጠናከር ስለማይፈልጉ፣ ስለዚህ ይህንኑ የሚመጣብንን ጠላት ነው ማየት ያለብን እንጂ እርስ በራሳችን መንገድ መዘጋጋት ሁለት ማካከል ከወንድም ብሔር ብሔረሰቦቻችን ጋር መጋጨት የለብንም። እንደዛውም የሃይማኖት ግጭት በመሀላችን እንዳይነሳ የኦሮሞ ቄሮች ከፍተኛ ኃላፊነት አለባቸው ብዬ ነው ማስበው። በተለይ እስቲ ኮሎኔል በትላንትናውም እለት በዛሬውም እለት የተለያዩ ግጭቶች በመፈጠራቸው የሰው ነፍስም ማለፉ ነው የሚነገረው፣ በቁጥር ካወቃችሁ በቁጥር ወይ ደግሞ የት ነው ይሄ ችግር የደረሰው? አንዳንድ ከተማዎች እንደ አዳማ፣ ዶዶላ፣ አምቦ የመሳሰሉት ቦታዎች የሰው ህይወት እንዳለፈ ያው ተዘግበዋል። ሀረርጌም ያው ባሌም፣ ስለዚህ ለሞቱት ሰዎች ወይም ህይወታቸው ላለፈ ሰዎች ያው ለግኔ ሀዘናችንን እንገልጻለን ቁጥሩን መግለጽ አሁን ያስቸግራልና ወደፊት ይገለጻል በቅርብ የተቋቋመው የኦሮሞ ፖለቲካ አመራሮች ጥላ የተባለ የፖለቲካ ፓርቲዎች ስብስብ ዛሬ ለመገናኛ ብዙሀን በሰጠው መግለጫ ጀዋር ላይ እየተደረገ ያለውን እንደ ግድያ ሙከራ የሚያዩት መሆኑን ገልጸዋል ድርጊቱንም በአንድ ቃል አውግዘውታል የአመራሮች ጥላ መድረክ አስተባባሪ አቶ ጀዋር መሐመድ ተቃውሞ ተጠናቆ ሁሉም ወደ ቤቱ በሰላም እንዲገባ ጥሪ ያቀርበዋል። መሪያና ፉርማ ፈላ ዳንዲን ናሳ ቀሙ መጋራን አቁልቁላው እንመካከርበታለን፣ መፍትሄም እንፈልጋለን። ለአሁን መንገዶች ይከፈቱ፣ ከተሞችም ይጽዱ፣ የቆሰለብንን እናክም፣ የሞቱብንንም እንቅበር። ከዚያ በመቀጠል እንናበብ አስፈላጊ ከሆነ አሁን በችኮላ የወጣ ነው አይነት ሳይሆን ተመካክረንበት በበሰለ መንገድ ለመጨረሻው ትግል እንደምናውጅ መንግሥትም ቄሮም ማህበረሰቡም ሁሉም እንዲያውቅ፣ እንፈልጋለን እናመሰግናለን። ነው ያሉት አቶ ጃዋር ቀን ተቃውሞ ሲካሄድ አመራር ጥላ መድረክ መግለጫ ከሰጠ በኋላ መረጋጋት ታይቶባቸዋል። አልፎ አልፎ መረጋጋት ታይቶባቸዋል። እንደ ነሻሽ መኔና አወዳይ የመሳሰሉ ከተሞችም ለአመፁ የተዘጉትን መንገዶች የመጥረግና የመክፈት የከተማዋን ሂደት ወደ አዲስ የመመለስ እንቅስቃሴ ተንጸባርቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል፣ ወደ አምቦም ያሻገረናል። በአምቦ ከተማ ለሁለተኛ ቀን በቀጠለው የተቃውሞ ሰልፍና በተከተለውም ግጭት የሰው ሕይወት መጥፋቱን በተቃውሞ እንቅስቃሴው ከተሳተፉ መካከል አንዳንዶች ተናግረዋል። ትናንት አመሻሹ ላይ የሶስት ሰዎች ህይወት ያለፈ መሆኑን የከተማይቱ ሆስፒታል ምንጮች ሲያረጋግጡ አያይዘውም ይህ ዘገባ እስከጠናቀረበት ሰዓት ድረስ በጥይት ቆስለው ለሕክምና እርዳታ ወደ ሆስፒታል የመጡትን ሰዎች ቁጥር አስር መድረሱን ነው እነኚሁ ምንጮች ያስታወቁት። ግጭቱን ተከትሎ በሰውና በንብረት ላይ የደረሰውን ጉዳት እያጣሩ መሆኑን ለአሜሪካ ድምጽ ያስረዱት የከተማይቱ ከንቲባ በበኩላቸው የጸጥታ ችግሩ እንዳይባባስ የአገር ሽማግሌዎች፣ አባገዳዎችና የሃይማኖት አባቶች በእንቅስቃሴዎቹ የሚሳተፉትን ወጣቶች እንዲያረጋጉ ጥሪ አቅርበዋል። ናኮር መልካ ዝርዝሩን ይዟል። የፖለቲካ ታጋይና ና የኦኤምን ስራ አስኪያጅ አቶ ጀዋር መሀመድ ላይ ሊፈጸም የነበረ የተባለ ጥቃትን በመቃወም ዛሬም በሁለተኛ ቀን ለተቃውሞ መውጣታቸውን ወጣቶቹ ይናገራሉ። ከወጣቶቹ መካከል ለደህንነት ስለምሰጋ ስሜ እንዲጠቀስ አልፈልግም ያለ ወጣት በፖሊስና ወጣቶች መካከል በተፈጠረው ግጭት የሰው ህይወት ጠፍቷል ይላል። ዛሬ ቴሌ አካባቢ ተሰብስቦ የነበሩ አስር ሰዎች ተመተዋል። ከአስሩ ሰዎች የአራት ሰዎች ህይወት አልፏል። ከእነሱ መካከል አለማየውና ወሊፈን የሚባሉ ልጆች ይገኙበታል። በአሁኑ ጊዜ የአምቦ ከተማ ብጥብጥ ውስጥ ነው ያለው። የአቶ ጀዋር መሀመድ ጠባቂዎችን ለማንሳት የተፈጸመው ተግባር በማንኛውም መመዘኛ ተቀባይነት የሌለው እና ስህተት መሆኑን የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ትናንት ገልጸዋል። በሰጡት መግለጫም ድርጊቱ መንግስት እንደማያውቀው እና ማን እንደፈጸመው ተጣርቶ እርምጃ እንደሚወሰድ እና ለህብረተሰቡም ይፋ እንደሚደረግ ተናግረዋል። ተቃውሞ ታዲያ ለምን ቀጠለ? ወጣቱ ተከታዩን ምላሽ ሰጥቷል። የምክትል መስተዳድሩ መግለጫ እኮ የሚያረጋጋ አይደለም። የሰጡት መግለጫ ይህንን ተግባር የፈጸመውን አናውቅም እያሉ ነው። አሁን የምንፈልገው ግድያው እንዲቆም ነው። ተግባሩን የፈጸመው ግለሰብም ወደ ህግ ቀርቦ ቅጣት ማግኘት ይኖርበታል። ይህ ከሆነ ሁኔታውን ሊያረጋጋ ይችላል ብዬ አስባለሁ። ህይወታቸው አልፏል የተባሉ ግለሰቦችን ቤተሰብ ስልክ አግኝቼ ለመጠየቅ ያደረግኩት ጥረት አልተሳካም። የአምቦ ሆስፒታል ሐኪም ዶክተር ጌቱ ትናንት አመሻሹን ሶስት ሰዎች መሞታቸውን አረጋግጠው ዛሬ በነበረው የሰልፈኞችና ጸጥታ አካላት ግጭትም ስለደረሰው ጉዳት ገልጸዋል። እኛ ጋር ከደረሱ አስር ሰዎች መካከል ከፍተኛ የሕክምና ክትትል የሚደረግበት ክፍል የገባ አንድ ሰው ብቻ ነው። እስካሁን ህይወቱ ያለፈ ሰው የለም። ነገር ግን ጉዳታቸው ከፍተኛ ነው። የአምቦ ከተማ ከንቲባ አቶ ተረፈ በጣዳ ትናንትና ዛሬ በነበረው የተቃውሞ ሰልፍ የጸጥታ አስከባሪዎችና ሰልፈኞች መካከል ግጭት መፈጠሩን አስረድተው ከተማው ካለበት የጸጥታ ሁኔታ አንጻር በሰውና ንብረት ላይ የደረሰውን ጉዳት ማጣራት አልቻልኩም ብለዋል። ሁኔታው እንዲረጋጋም ሁሉም የደርሻውን እንዲወጣ ጥሪ አቅርበዋል። ሁኔታው እንዲረጋጋ ለማድረግ የከተማችን ነዋሪዎች፣ ወጣቶች፣ የአገር ሽማግሌዎች፣ የሃይማኖት አባቶች እና አባገዳዎች ሰላም እንዲወርድ የድርሻቸውን መወጣት አለባቸው። ጥያቄ ያለውም አካል ካለ በሰላማዊ መንገድ ማቅረብ ይችላል። የከተማችን ማህበረሰብ ሰላሙን ወደ ቀድሞ ለመመለስ እንዲረባረብ ጥሪ አቀርባለሁ። ሰልፉ ወደ ግጭት እንዲቀየር አድርገዋል ያሏቸውን አካላት እገሌ ብለው ባይጠቅሱም ለመያዝ ጥረት እየተደረገ ነው ሲሉ ገልጸዋል። በዚህ ዙሪያ ተጨማሪ መረጃ ለማግኘት የከተማውን ፖሊስ አዛዥ እና ተወካያቸውን ለማግኘት ያደረግኩት ጥረት አልተሳካም። በከተማው የንግድና ትራንስፖርት እንቅስቃሴ ዛሬም ቆሟል። መንገድ ተዘግቶ ጎማን በየመንገዱ ሲቃጠል ይታያል። ከተማዋ በተኩስ ርምታ ስትናጥ ቆይታለች። ከሰዓት ግን የመከላከያ ሰራዊት በመግባቱ ሰልፈኞች ከመንገድ ዞር ብለው ሰዎች እንቅስቃሴ እያደረጉ ነው። ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኮር መልካ ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ መጽሔት ርዕስ ስንሻገር መንግስት የዜጎችን ሰብአዊና ሕጋዊ መብቶች የማስከበሩን ኃላፊነት ይወጣ ሲል ተቃዋሚው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምህጻረ ቃሉ ኢሶዴፓ ጥሪ አቅርበዋል። አዲሱ የፓርቲና የምርጫ ህግ ዲሞክራሲያዊ ምህዳሩን ያጠበበና ህግን የጣሰ ነው ሲልም ኢሶዴፓ እንዲስተካከል ጠይቋል። ለዝርዝሩ መለስካቸው አመሃ። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ባወጣው መግለጫ የመንግስት ተቀዳሚ ተግባራት የሆኑት የዜጎችን ሰብአዊና ህጋዊ መብቶች የማስከበር እንዲሁም የህዝብን ሰላምና ደህንነት የማስጠበቅ ስራዎች በአሁኑ ወቅት እየተዘነጉ ናቸው ብለዋል። በዚህም ምክንያት የግጭቶችና የመከፋፈል ስጋቶች እየተስተዋሉ በመሆኑ መንግሥት በአስቸኳይ ኃላፊነቱን መወጣት አለበት ሲል ጥሪ ያቀርባል። ፓርቲው በጽሑፍ መግለጫው እንዳመለከተው በሀገሪቱ ያለው የፖለቲካ ምህዳር አሁንም እንደ ወትሮው በኢህአዴግ ካድሬዎች ቁጥጥር ስር እንደመሆኑ ለነጻ እንቅስቃሴ የሚመች እንዳልሆነ ፓርቲው አስታውሰዋል። ለዚህም እንደ ማሳያ ያነሳው አዲሱን የፓርቲዎችና የምርጫ ሕግ ይብሱኑ አሳሪ እንደሆነ ነባር ፓርቲዎች እንደ አዲስ እንዲመዘገቡ መደንገጉ ፓርቲዎች የሚሰበስቡት የድጋፍ ፊርማ መጠን እጅግ የተጋነነ መሆኑንና ተመሳሳይ እንቅፋት ፈጣሪ ናቸው ያላቸውን ድንጋጌዎች ይዘረዝራል። የኢሶዴፓ መግለጫ በተለይም በአሁኑ ወቅት በኢትዮጵያ የነበረው አብሮ የመኖር ሴት መሸርሸር እጅጉን እንዳሳሰበው ይናገራል። በመግለጫው የኢትዮጵያ ህዝቦች ለዘመናት አብሮ የኖሩና የጋራ ሴቶችና ተዛማጅ ባህሎች ያላቸው መሆናቸውን ገልጾ አሁን እነዚህ የአብሮነት እሴቶችና ባህሎች እየተሸረሸሩ ናቸው ይላል። ለዚህ ችግር ተጠያቂዎችንም የኢሶዴፓ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለይተው አመልክተዋል። ተጠያቂው ያው በአገሪቱ ህገ በላይነትን ለማስከበር የዜጎችን ደህንነት ለማረጋገጥ ያው የመንግስት ይህን ስልጣን ይዞ ያለው አካል ነው በአንድ ወገን፣ ሌላኛው በየቦታው ያሉት ካድሮች ነው ለግል ጥቅም በተለይ አንዳንድ አካባቢዎችን እኛ አይደለም ክምሏቸው ሰዎች ለማጽዳት መሬት ፍለጋ የሚያደርጉት የሚወስዱት እርምጃዎች የተነሳ ችግሮችን እንደምንፈጥሩ እናውቃለን። ችግሩ በዚህ በሁለቱ መካከል ነው ያለው። መግለጫው በተጨማሪም የተለያዩ ፍላጎቶች ያላቸው የፖለቲካ ፓርቲዎች፣ ማህበራዊ ስብስቦች፣ ግለሰብ አክቲቪስቶችና ኢ መደበኛ አደረጃጀት ፈጥረው የሚንቀሳቀሱ አካላት ሁሉ ፍላጎታቸውን ማቀንቀን ያለባቸው በሀገሪቱ ሕገ መንግሥት ማዕቀፍ ውስጥ መሆንን እንዳለበትም አሳስበዋል። ኢሶዴፓ በኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አባል ድርጅት መሆኑ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ጠቅላይ ሚኒስትር አብይ አህመድ ከግብፁ ፕሬዚደንት አብድላሂ አልሲሲ በሕዳሴው ግድብ ዙሪያ ያደረጉት ውይይት መግባባት የተመላበት እንደነበር አስታወቁ። ግብጽ በዋነኛነት ያሳሰባት የግድቡ ውሃ አሞላል ሁኔታ መሆኑን የገለጹት ጠቅላይ ሚኒስትሩ በጉዳዩ ላይ ቀጣይ ውይይቶች እንደሚካሄዱ ጠቁመዋል። እስክንድር ፍሬው ዝርዝር ዘገባ አለው። ለሁለት ቀናት ከተካሄደው የሩሲያ አፍሪካ ጉባኤ ጎን ለጎን ነው ሁለቱ መሪዎች ተገናኝተው የተነጋገሩት። በሩሲያዋ ሶቺ ከተማ የተካሄደው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የግብፁ ፕሬዚዳንት አብዱልፈታህ ኤልሲሲ ውይይት ትኩረት ስቦ ሲጠበቅ መቆየቱም ይታወቃል። በቀጥታና በተዘዋሪ ከግብፅ ወገን ሲሰነዘሩ የቆዩ ቅሬታዎችና ትችቶች ከኢትዮጵያ ወገንም የተሰጡ የተለያዩ ምላሾች ውይይቱን ተጠባቂ ካደረጉት መካከል ናቸው። የኢትዮጵያ የውጭ ጉዳይ ሚኒስቴር ውይይቱን አስመልክቶ ባወጣው መግለጫ እንዳለው ታዲያ ግብጽ ልዩነቶችን በውይይት ለመፍታት ተስማምታለች። ጠቅላይ ሚኒስትር አብይ አህመድ ለጋዜጠኞች በሰጡት መግለጫ ያንጸባረቁትም ተመሳሳይ ሀሳብ ነው። በእነሱ ሳይድ ያለው ኮንሰርን ውሃው በምን ያክል ጊዜ እንደሚሞላ በግልጽ አግሪመንት ላይ ባለመደረሱ ያ ጣጣው የኢጅፕትን ሕዝብ አደጋ ላይ ይጥላል። እናንተ ወንድሞቻችን መጠቀም አለባችሁ፣ ግን እኛን አደጋ ውስጥ የሚያስገባ ውሳኔ እንዳትወስኑ የሚል ስጋት ነው ያላቸው። ይህ ጉዳይ ፖለቲካል ከተስማማንበት በኋላ ቴክኒካል ኮሚቴ በሁለቱም ወገን ያለው ተወያይተው በስንት አመት ምን ያክል እንዲሞላ ተገቢ እንደሆነ ይወስናል። እሱን ውሳኔ ለእኛ ከቀረቡ በኋላ እኛ ተመካክለንበት ግብጽም በማይ የኢትዮጵያን ጥቅም በማይነካ ሁለቱም ተጠቃሚ በሚያደርግ መንገድ መወሰን አለብን የሚል ነው ስምምነታችን። ውይይቱ ይቀጥላል፣ ንግግሩ ይቀጥላል። በዚህ አግባብ ግብጽም ሳትጎዳ ኢትዮጵያም ጥቅሟ ሳይነካ ሁለቱ ተጠቃሚ የሚሆንበትን መንገድ መፈለግ እንዳለብን ተስማምተናል። ከዚያ በተጨማሪ ዋናው ትኩረት ፕሮጀክት መሆን የለበትም። ዛፍ በመትከል በቂ ዝናብ የምናገኝበትን ስራ በጋራ ንስራ የሚል ውይይት አድርገናል። ለእሱም ፕሬዚደንት ሲሲ ፖዚቲቭ ምላሽ ሰጥተዋል። ተስፋ የምናደርገው የሚዲያ በየመሉ እየገቡ በሁለቱ ህዝቦች መካከል ግጭት ለመፍጠር የመኮት ሙከራ እየቀነሰ ልማቱና ፕሮጀክቱ ይፋጠናል፣ ሁለቱም ተጠቃሚ ያደርጋል የሚል እምነት ነው ያለን። ውይይታችን በጣም ፍሩትፉል ነበር። ሁለቱ ሀገራት በሶስተኛ ወገን አደራዳሪነት እንዲነጋገሩ ከግብፅ ወገን ሲቀርብ የነበረውን ጥያቄ በተመለከተም ጠቅላይ ሚኒስትር አብይ ተከታዩን ብለዋል። ብዙ ሀገራት፣ ግብፅና ኢትዮጵያ በጣም ትላልቅ ሀገራት ስለሆኑ በአፍሪካ በሁለቱ መካከል የሚፈጠር ችግር አፍሪካ ላይ አደጋ ያመጣል የሚል ፍራቻ ስላላቸው ራሻን ጨምሮ በጣም ብዙ በርካታ ሀገራት ጣልቃ መግባት ማወያየት ይፈልጋሉ። ፖለቲካል ውይይቱ ከማንም ጋር ብናደርግ ችግር የለውም። ቴክኒካል ውይይቱ ደግሞ ያው የተጀመረው አምስት ዙር ገደማ ተወያይተዋል። እነሱ ይቀጥላሉ። የቴክኒካል ኮሚቴውን ስራ የሚያደናቅፍ አይሆንም። ልክ እንደዚህ አሁን እንዳደረግ ነው። ማንኛውም ውይይት ካለ እንወያያለን፣ ፖለቲካዊ እንወያያለን፣ ቴክኒካዊ እንወያያለን፣ ስራ እንሰራለን። ሁለቱን ዙሮች በማይጎዳ መንገድ እንፈጽማለን። የውጭ ጉዳይ ሚኒስቴር ባወጣው መግለጫም በሶስተኛ ወገን አደራዳሪነት እንነጋገር የሚለው የግብጽ ሀሳብ በኢትዮጵያ በኩል ተቀባይነት አላገኘም ብሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስከንደር ፍሬውን ለዘገባው እናመሰግናለን። አድማጮም አድማጮች ተከታዩም ከዚያው ከሶች የሚያቆየን ድረስ ነው። ሩሲያዊቱ ከተማ ሶች ላይ ለሁለት ቀናት የተካሄደው የሩሲያ አፍሪካ የመጀመሪያ ጉባኤ ዛሬ ተጠናቋል። በጉባኤው ላይ አስተናጋጇ የአስተናጋጇ አገር ፕሬዚዳንት ቭላዲሚር ፑቲን የእድገት ግዙፍ እምቅ ኃይል ያሉትን የአፍሪቃን ቦታ በእጅጉ አድንቀዋል። ከተሳታፊዎቹ አንዱ የነበሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የጀመሩትን የመደመር እሳቤና ለአካባቢው ሀገሮችም አስፈላጊ ነው ያሉትን የሰላምና የመተባበር ጉዳይ አጉልቷል። ሩሲያ ለመጀመሪያ ጊዜ በጠራችው ትናንትና ዛሬ በጥቁር ባህሪቱ የተዋበች የመዝናኛና የ2014ቱ የክረምት ኦሊምፒክ ጨዋታዎችን ያስተናገደችው ሶቺ ሰሞኑን አፍሪካ አፍሪካን ሸታለች፣ አፍሪካ ሆናለች። ሐምሳቱም የአፍሪካ ሀገሮች ታድመውባታል። አርባ ሦስት አፍሪካውያን መሪዎች ከዐሥር ሺህ በላይ ከሆኑ አጀቦቻቸው ጋር ተሰብስበውባታል፣ መክረውባታል፣ ውሎችን ተፈራርመውባታል። አፍሪካ ወረቷን ሁሉ አልማዟን ሆጋር ልትናገድ አቅርባለች። ለገበያ ድርድርና ቀንስ ጨምር ክርክሮች ከፍታለች። ጉባኤው ትናንት ሲከፈት በአስሮች የሚቆጠሩ አፍሪካውያን የንግድ ምክር ቤቶች ከሩሲያ አቻቸው ጋር ተፈራርመው ነበር። ሩሲያ ቀልቧን ወደ አፍሪካ ካዞረች ወዲህ ባለፉት አምስት ዓመታት ከ20 ቢሊዮን ዶላር በላይ የወጣው ዓመታዊ የንግድ ልውውጧ በመጪዎቹ አራትና አምስት ዓመታት ይህ ቁጥርም እንደገና በእጥፍ ያሻቅባል ብለው እንደሚያምኑ ፕሬዚደንቷ ቭላዲሚር ፑቲን ተናግረዋል። ሩሲያ በቀዝቃዛው ጦርነት ዘመን የመስኮብ ወዳጆች ከነበሩ ሀገሮች ጋር ግንኙነቷን መልሳ የመዘርጋትና የማሟሟቅ ፍላጎት የመንደዱን ያህል ባለፈው ዓመት ብቻ የአንድ ቢሊዮን ዶላር ጥሬ ሀብት ሸቀጥና አገልግሎቶች ከተናገደቻት ደቡብ አፍሪካን ከመሳሰሉ ቀድሞ በዝምድና ከማይታወቁ ሀገሮች ጋርም አዲስ ሰንሰለት ዘርግታለች። በጥቅሉ ከዓለም ሕዝብ ዐሥራ ስድስት ከመቶውን ካቀፈችውና ከየብሱም አንድ አምስተኛውን ከምትሸፍነው ግዙፏ አፍሪካ ዛሬ የሩሲያ ወዳጅ ያልሆነ ማንም የለም። በርግጥ እንከኖችና ሕጸጾች እዚህም እዚያም ባይጠፉም እጅግ የዘገየ መድረክ ብለውታል የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ የሶቺውን ጉባኤ። የጦር ጀቶችን ጨምሮ ብዙ መሳሪያ ገዝተዋታል፣ ወደፊትም ሐሳብ አላቸው። በነገራችን ላይ ሩሲያ የአፍሪካ ቁጥር አንድ የጦር መሳሪያ አቅራቢ አገር መሆኗ ይነገራል። አሶሽትድ ፕሬስ ባወጣው ዘገባ ሞስኮ ባለፉት አምስት ዓመታት ውስጥ ቢያንስ ከሀያ ስምንት የአህጉሪቱ መንግስታት ጋር የወታደራዊ ትብብር ውሎችን ተፈራርማለች። በምን ያህል ጊዜ ርዝመት እንደሚፈጸም አይናገሩ እንጂ ሩሲያ 20 ቢሊዮን ዶላር የሚደርስ የብድር ዕዳ ከአፍሪካ ሀገሮች ጫንቃ ላይ እንደምታነሳ ፕሬዚደንቷ ቭላዲሚር ፑቲን ተናግረዋል። በተለያዩ የልማት ዘርፎችና በቴክኖሎጂው መስክ ለማገዝ ሀገራቸው ዝግጁ መሆኗን ገልጸዋል። የአፍሪካን ነፃ የንግድ ቀጠና መፈጠርም እንደሚደግፉ አስታውቀዋል። ከእንግዲህ ከእንዲህ አይነቶቹ የሩሲያ ግንኙነት ተቋዳሽ ሀገሮች አንዷ የሆነችው ኢትዮጵያም የመስኮ ብዳዎቻቸው ከሚሰረዙላቸው ሀገሮች አንዷ ነች። የ163 ሚሊዮን 600ሺህ ዶላር ብድር ይቅር እንደሚባልላት ነፃው ጋዜጣ ዘ ሞስኮ ታይምስ ትናንት ዘግቧል። ይህንን የሩሲያን እርምጃና በሀገራቸው ልማት ውስጥ ስላላትን ቦታ እዚያው የተገኙት ጠቅላይ ሚኒስትር አብይ አህመድ አድናቆትና ምስጋናቸውን አቅርበዋል። በታሪክ የመደጋገፍ መርሆች በአፍሪካና በሩሲያ መካከል ላሉት ግንኙነቶች መገለጫ ባህሪ ሆነው ኖረዋል። በዚህ ጉባኤ ላይ መገናኘታችንም እንደ አንድ የዓለም ማኅበረሰብ ለምንጋፈጣቸው ፈተናዎች በኩል መተያየት ላይ ቆመን የጋራ ተጠቃሚነትን ሀሳቦች ማስላት የምንችልባቸውን አቅሞቻችንን እንድንፈትሽ ያስችለናል። ጠቅላይ ሚኒስትሩ አክለውም በዚህች እጅግ በተሳሰረች ዓለም ውስጥ ለዘላቂ ልማትና ለትብብር ግንኙነቶች የተወሳሰቡ ፈተናዎችን ለመፍታት የጋራ ቁርጠኛነት እንደሚያስፈልግ አሳስበዋል። በኢትዮጵያና በአፍሪካ ቀንድ አካባቢም መንግሥታቸው የጀመረውን በዓለም አቀፍ ደረጃም ጥንካሬን ያጎናጽፈናል ያሉትን የመደመር ፍልስፍና ለጉባኤው ተሳታፊዎች አንስተዋል። መደመር የቀደሙ አዎንታዊ ካብቶቻችንን ሰብስበን ለአሁኑ ግንባታ እንድናውልና ለመጪዎቹ ትውልዶችም የካበተ እሴትን እንድናቆይ ያሰባስበናል። በአካባቢ ደረጃም መደመር አንዳችን የሌላችንን ክፍተት እንድንሞላ በየሀገሮቻችን የተናጠልና የጋራ ጥንካሬዎችና እሴቶች ላይም እንድንገነባ ያበረታታል። የጋራ አካባቢያዊና ዓለም አቀፍ ፍላጎትና ጥቅሞች እንዳሉት የጠቆሙት የተቀናጀ የአፍሪካ ቀንድ መልካም መጪ ጊዜን ለመፍጠር መንገድ መሆኑን ጠቅላይ ሚኒስትሩ እምነታቸው መሆኑን ተናግረዋል። የአፍሪካ የተትረፈረፈ ጥሬ ሀብትና ብርቱ ወጣት ትውልድ ከመዋዕለ ነዋይና ከመሠረተ ልማት ግንባታ ጋር ተጣምረው የሀገሮቻቸውን ፈጣን እድገት እንደሚያቀላጥፉም ተናግረዋል። ለአፍሪካና ለሩሲያ የምጣኔ ሀብት ትብብርን ለማጠናከር ይህ ግዙፍ አቅም ነው። ጠቅላይ ሚኒስትሩ ሀገራቸው በአካባቢው በዓለም ደረጃ ያላትን ቦታ ለሰላምና ለእድገት እየሄደችበት ነው ያሉትን መንገድ ተናግረዋል። ጠቅላይ ሚኒስትር አብይ ለተሰብሳቢዎች መልካሙን ሁሉ ተመኝተው አዲስ አበባ ላይ እንገናኝ ብለዋል። fruitful discussion and let us meet in Addis. Thank you very much. የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የሩሲያው አቻቸው ፕሬዚደንት ቭላዲሚር ፑቲን በተገናኙበት ጊዜ በመከላከያ፣ በትምህርት ለሰላም ጉዳይ ለሚውል የኒኩሌር ቴክኖሎጂና ጥበብ በመደጋገፍ ላይ ተነጋግረዋል። ሰለሞን አባተን ለዘገባው እናመሰግናለን። አድማጮች የሁለተኛውን አጋማሽ ገፍተናል ማለት ይቻላል። በርከት ያሉ ዝግጅቶች ናቸው ያሉን። ታዲያ በዚህ ክፍል ቀዳሚ አድርገ ነው የነበረው ቅንብርም በሰሞንኛው አብይ ርዕሰ ጉዳይ ላይ የሚያተኩር ነው። ከአቶ ጀዋር መሐመድ የግል ጥበቃ ጋር ተያይዞ በተለያዩ የኦሮሚያ ክልል ከተሞች የተቀሰቀሰው ሁከት በሰላማዊ መንገድ መርገብ አለበት ሲሉ ምሁራን አሳሰቡ ትለናለች ፀሐይ ዳምጠው ድምፃቸውን ለማሰማት የወጡ ሰዎች ጥያቄዎቻቸውን በሰላማዊና በሰከነ ሁኔታ አሰምተው መመለስ አለባቸው ሲሉም መክረዋል። የተፈጠረው ችግር በውይይት እንዲፈታም ሲሉ ጥሪ አቅርበዋል። የፀሐይን ዝርዝር ዘገባ እንሆ። ከትናንት በስቲያ ሌሊት በፖለቲካ ታጋይ እና የኦሮሚያ ሚዲያ ኔትወርክ ኦኤምን ዋና ዳይሬክተር የጆሃር መሐመድ ጠባቂዎች በኃይል ለማንሳት ተሞከረ መባሉን ተከትሎ በተለያዩ የኦሮሚያ አካባቢዎች ወጣቶች የተቃውሞ ሰልፎች ማድረጋቸውና ሰልፎቹ ዛሬም መቀጠላቸው ይታወቃል። በሰልፎቹም ላይ በአንዳንድ ቦታዎች የሰው ሕይወት መጥፋቱም እየተነገረ ነው። ጆሃር መሐመድ ጥቃት ሊደርስብኝ ነበር ማለቱን ተከትሎ እየተካሄደ ያለውን የተቃውሞ ሰልፍ አስመልክቶ የአሜሪካ ድምፅ ምሁራንን አነጋግረዋል። ዶክተር ብራቱ ቀነይ የታሪክ ተመራማሪና የመደወላቡ ዩኒቨርሲቲ መምህር ናቸው። እየተካሄደ ያለው ተቃውሞ ሰልፍ ህዝቡን ዋጋ እያስከፈለ ነው፣ መንግስት ወደ ማረጋጋት መግባት አለበት ብሏል። አክቲቪስት ጀዋር መሀመድ ጋር በተያያዘ በመላው ኦሮሚያ ተቃውሞ ተገግሰዋል። መንግስት ጥንቃቄ ማድረግ አለበት። ይህንን ድርጊት የፈጸሙት ቶሮ አዳርቶ ለህዝቡ ይፋ ማድረግ አለበት። በሰክን እና ሰላምን ሊያረጋጋ ሊያመጣበት መንፈስ መንግስትም ሰቲት ኃይሎችን መንቀሳቀስ መለከት መቻል አለባቸው። ትላንት በክልሉ ምክትሉ ቤተ መስተዳድር በአዲስ የተሰጠው መግለጫ ኦሮሚያ ፖሊስ ኮሚሽን የተሰጠው መግለጫም ህዝቡን የሚያረጋጋ ነው። ቱሳምስትን በተወሰነ መልኩ ግን በፌዴራል ፖሊስ በኩል የተሰጠው ትንሽ ግራ የሚያጋባ ነው። አሁን ሰላሙ ወደ ቦታው እንዲመለስ መንግስት አስፈላጊውን እርምጃ መውሰድ አለበት። ህብረተሰቡን የሚያረጋጋ ድርጊት መፈጸም አለበት። ዶክተር ብራቱ በተጨማሪም ህብረተሰቡ የሀገር ሽማግሌዎች፣ የሃይማኖት አባቶች እና አባ ገዳዎች ሰላም እንዲወርድ መተባበር አለባቸው ብሏል። የፖለቲካ ፓርቲዎችም ህዝቡ እንዲረጋጋ መልእክት እያስተላልፉ ይመስለኛል። ህዝቡን ከሚቀሰቀሱ ድርጊቶች ሁሉም መቆጠብ አለበት። አባገዳዎች ሃይማኖት አባቶችም ወጥቶ ወጣቶች ማረጋጋት መቻል አለባቸው ነገሩን የሚያባብስ ሳይሆን ነገሩን የሚያረጋጋት ድርጊት፣ ንግግር ሁሉም ማድረግ ይጠበቅበታል። ካልሆነ ግን ሁኔታዎች መልካቸውን እየቀያየሩ ወደ አላስፈላጊ ነገር እያመሩ ስለሆነ አቶ አፋጣኝ እርምጃዎች መውሰድ አለባቸው የሚል ረዳት ፕሮፌሰር ቡዛዮ ደገፋ በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ናቸው። ለተቀሰቀሰ ሁከት መንስኤ ነው ያሉትን አንስተዋል። ሙሜ ሚኒስቴራ ነገሩ እንዴት ተጀመረ ስንል ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት ስብሰባ ላይ ላደረጉት ንግግር መልስ የሚመስል ነገር ጃዋር መሐመድ በፌስቡክ ገጹ ላይ ጻፈ። ነገሩ ከዚህ የተነሳ ይመስለኛል። ይሁን እንጂ እነዚህ ነገሮች ለአሁኑ ሁኔታ መነሻ ሆኑ እንጂ ቀድሞም ህዝቡ ዘንድ ያለው ችግር ምንድን ነው ብሎ ማጤን ደግሞ ጥሩ ነው ህዝቡ ያልተመለሱ ጥያቄዎች አሉት የኦሮሞ ጥያቄ የአዲስ አበባ ጉዳይ የኦሮምኛ ቋንቋና ሌሎችም ጥያቄዎች ስላልተመለሱ ህዝቡ አኩርፎ ነበር የጃዋር ለነገሮች መነሻ ሆነ እንጂ ረዳት ፕሮፌሰሩ እንዳሉት እየተስተዋለ ያለው ሁኔታ አሳሳቢ ነው። መላው ህዝብ ችግሮች በሰላማዊ መንገድ እንዲፈቱ መረባረብ አለበት በማለት ምሁራን ሰላም ለማስፈን ሚናቸው መወጣት አለባቸው ብለዋል። አየን አከሱማን፣ የኦሮሞ ምሁራን ዝም ብሎ መቀመጥ ትክክል አይደለም። በደጉ ጊዜ እንደሚናገሩት ሁሉ ችግርም ሲኖር ወጥተው መናገር አለባቸው በችግር ጊዜ የኦሮሞ ልሂቅ ነኝ የሚል ሰው ሁሉ ወጥቶ ሕዝቡን ማረጋጋት አለበት። ተዉ ብሎ ነገሮችን ማርገብ መቻል አለበት። የፌዴራል መንግስት ግጭቱን አቁሞ ወደ ሰላም እንዲቀየርና ሕዝቡን በመገናኛ ብዙኃን የማረጋጋት ተግባሩን መወጣት አለበት ሲሉም ተናግረዋል። ፕሮፌሰሩም ለአሜሪካ ድምፅ አስተያየታቸውን የሰጡት ታዛቢዎች በኦሮሚያ ክልል እየተካሄደ ያለው የተቃውሞ ሰልፍ ምክንያት ንብረት እየወደመ ነው፣ የሰው ነፍስ እየጠፋ ነው፣ መንግስት በአፋጣኝ ወደ መፍትሄ አቅጣጫ መምራት አለበት ብሏል። ምሁራኑም የተፈጠረውን የጸጥታ ችግር በውይይት እንዲፈታ ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦነኝ ከአዲስ አበባ። ጸሐይን ለዘገባው እናመሰግናለን። አድማጮች ተከታዩ ሁለት ልዩ ቅንብሮች የተካተቱበት ሳምንታዊ ቅንብር ባህልና ማህበረሰብ ነው። የመጀመሪያው ወደ አምቦ፣ ሁለተኛው ደግሞ ሶፋ ሶፋማር ይወስደናል። አቅራቢው አሉላ ከበደ። ወደ ቀዳሚው ዘገባ ነው የምንወስዳቸው አድማጮች የታዋቂው ባለቅኔ ሎሬት ጸጋዬ ገብረ መድህን የባህል ጥናትና ምርምር ማዕከል ባለፈው ሳምንት በአምቦ ዩኒቨርሲቲ ተመርቆ ተከፍቷል። የዩኒቨርሲቲው ፕሬዚዳንት ዶክተር ታደሰ ቀንአ ማዕከሉ አዲሱ ትውልድ ስለ ታላላቆቻችን ወይም ታላላቅ ሰዎቻችን እንዲያውቅና አዳዲስ ጸጋዮችንም ለማፍራት እንዲያስችለው ነው ብለዋል። በዩኒቨርስቲው መምህራንና እውቅ የአገሪቱ የኪነ ጥበብ ባለሙያዎች ጥናታዊ ጽሁፎች የቀረቡ ሲሆን፣ የባለቅኔው የመድረክ ሥራዎችም በጥቂቱ ለታዳሚዎች መቅረባቸውን ገልጦ፣ ናኮር መልካ ተከታዩን አቀናብሯል። ዛሬ በአምቦ ዩኒቨርሲቲ የባለቅኔው ሎሬት ጸጋዬ ገብረመድህን የባህል ጥናትና ምርምር ማዕከል በይፋ ተከፍቶ ስራ መጀመሩን የዩኒቨርሲቲው ፕሬዝዳንት ዶክተር ታደሰ ቀና ተናግረዋል። ማዕከሉ አንግቦ ተነስቷል ስላሉት አላማ እንዲያብራርተዋል። ሎሬት ጸጋዬ ገብረመድህን አምቦ ካበቀለቻቸው ባለመጡ ቀምሮ ውስጥ በስነ ጽሁፍና ትያትር ዘርፍ በፈርጥነት ከሚጠቀሱ የሀገራችን ምሁር ነበር። ሎሬት ጸጋዬ ገብረ መድኅን የአንድ ሰው ብቻ ሳይሆን ሰብአዊ መብት ከማወጋች እንደነበር ስራዎቹን የመረመሩ ግለሰቦች ይገልጻሉ። በሥራዎቹ በሀገራችን የተዛቡትን ታሪካዊና ማህበራዊ መስተጋብሮች ሲተችና እንዲስተካከሉ የበኩሉን አስታውቆ ሲያደርግ ነበር። በመሆኑም የዩኒቨርሲቲያችን ሴኔት በ2011 ዓ.ም በሎሬት ጸጋዬ ገብረ መድኅን ቀዉ ስም የባህል ማቋቋም ለማቋቋም ሲወስን ሁለት መሠረታዊ ዓላማዎችን አንግቦ ነው። አንደኛው አዲሱ ትውልድ ትልልቆቻችንን አውቆ ማክበር አስፈላጊ ሆኖ በመገኘቱ ነው። የቅድመ አያታቸው የተራረቅ ከኢትዮጵያ ጋር ግንኙነት እንዳለው የምታመነውንና የራሽያ ዘመናዊ ቅኔ መስራች ተብሎ ለምታመነው ለአሌክሳንደር ፑሽኪን በመዲናችን ማዕከል በስማቸው ተገንብቶ ተገቢ ክብር ተሰጥቷቸው በዘርፉ ምርምር ለሚያደርጉ ሰዎች ዕድል የተሰጠ ሲሆን በአንጻሩ ግን የሀገራችንን የዘመናዊ ቅኔና ስነ ጽሁፍ ውስጥ ትልቅ አስተዋጽኦ ያበረከተው ሎሬት የጸጋዬ ገብረ መድኅን ቃውሳ የሀገራችንን ብዝሃነትና የሕዝባችንን እኩልነት ከማንም ቀድሞ በብሔሩ የገለጠው ሎሬት ጸጋዬ በአዲሱ ትውልድ በእውቀት ላይ የተመሰረተ ክብር እንዲያገኝ ማድረግ አስፈላጊ መሆኑ አያጠያይቅም። ሁለተኛው አዳዲስ ጸጋዮችን ለማፍራት ነው። አዳዲስ ጸጋዮችን ለመፍጠር ስለ ጸጋዬ ትልቅነት ማወቅ በቂ አይደለም። ጸጋዬን ትልቅ ያደረገውን እውቀት መጨበጥ ያስፈልጋል። የሳይንስ እና ከፍተኛ ትምህርት ተቋማት ሚኒስቴር ሚኒስትር ዴታ ዶክተር ሳሙኤል ክፍሌ በበኩላቸው መንግስት እንደዚህ ያሉ የባዓል ማዕከላት እንዲስፋፉ ድጋፍ ያደርጋል ሲሉ ተናግረዋል። የማዕከሉ ግንባታ ኮሚቴ ጸሐፊ መምህር ጫልቺሳ ገመቹ በማዕከሉ ውስጥ ስለሚሰጡ አገልግሎቶች አስረድተዋል። አንደኛ ቤተ መዛግብት ከስር አለው፣ ይሄኛው ነው። ቀጥሎ ያለው ደግሞ የባህል ጥናት አለው። ለዛውም የቋንቋ ጥናት አለ። የአፋን ኦሮሞ ጥናት ምል አለ። አርት ለብቻ አለው። አርት ስር ሙዚቃ አለ። እነዚህ ስነ ጽሁፎች አሉ እና በዛ ስር ሰፊ ስትራክቸር ነው ያለው። ይሄ ራሱ ኮንፈረንስ ሩም አለው። ወደዛ ሄደን የምናየው ይሆናል። ኦፊስ አለው። ለጊዜም ሌትስት ሆነ የመሰብሰቢያ አዳራሽ ተሰርቶለታል። ከጥናታዊ ጽሁፍ አቅራቢዎች መካከል አርቲስት አበበ ባልቻ ሎሬቱን እንዲህ ገልጸዋል። አንድ የማውቀውን ሰው በተለይ ደግሞ ከ1970 ህይወቱ እስካለፈበት ጊዜ ድረስ በቅርበት የማውቀውን ሰው የዛን ሰው እውቅና ነው ማጫውታ። ክሪቲካል አልሆነም፣ ያ የኔ ቦታ ስላልሆነ ኦብጀክቲቭ መሆን አልችልም። በጣም ስለምወዱ ጋይ ጸጋዬ መጀመሪያ ያወቅኩት በጽሁፎቹ ነው። መጀመሪያ የጋይ ጸጋዬን ፎቶግራፊ አየሁት የሾህ አክሊል የሚል መጽሐፍ መግቢያ ላይ የጸጋዬ ብዙ ጊዜ ከፕሌራይት ብቻ ወይም ገጣሚ ብቻለም ገጣሚ ነው ጸሐፊ ተውኔት ነው። ሀተታ ይጽፋል። ማህበረሰባዊ ሀያሲ ነው። ፊሎሎጂስት ነው። ሂስቶሪዮግራፈር ነው። ድራማቲስት ነው። ሲንተሲስት ነው። አርቲስቲክ ዳይሬክተር ነው። ተርጓኒ ነው። ይህ ሁሉ ነው ይህ ሰው እና ስለ ጸጋ ያለን የማውቀውን ነገር መናገሩ ነው የሚሻለው። ስራዎች ውስጥ ከገባችሁ መውጫ የ በጣም አስቸጋሪ ነው። ባለቅኔው በሕይወት እያለ ሲከፋውም ሆነ ሲታመም የሚሸሸው ወደ አምቦ ነው ካለ በኋላ የሚታወስበትን ሐውልት ለማቋቋም ጥረት እንደሚያደርግ ተናግሯል። የሎሬት ጸጋዬ ታናሽ ወንድም ፓስተር ንጋቱ ገብረመድን ወንድሜ አገሩን እጅግ ይወዳል ይላሉ። ስለ ታላቅ ወንድማቸው እንዲያስታውሳሉ የአገሩ ፍቅር እሱ ከፍቅር አልፎ ያመልካል። ስለዚህ የተሰጠነው ወገናዊነት የለውም። ኢትዮጵያዊ ሁሉ የኔ ነው ነው የሚለው የራስህ የሆነ ያንተ ነው። እኔም ኢትዮጵያ ነኝ፣ ኢትዮጵያም የኔ ናት። ዘር፣ ነገድ ጎሳ ሳይ የሚላለው ለእውነት ይጋፈጣል። ቤታችን እዚህ አራዳ የሚባለው ዜሮ ስድስት አሁን በቅርብ የፈረሰው ቤት ውስጥ ነው የተወለዱት። እሱ ቦዳ ነው። ቦዳ በጊንጪ በኩል ከደንዲ ከፍ ሲል እዛ አካባቢ ነው ያደገው። እዚህ አባቶች ጋቢ ጀምረው ሳይቋጩ ይሞታሉ። አሁን እኔም ጀምሬ ያልጨረስኩት ነገር ይቆጨኛል ብለው የጻፉት ነገር አለ። እስቲ ምንድን ነው ጀምሮ ያልጨረሱት ነገር? ጀምሮ ያል ስለነበረ አፕሩቫል አያገኝ ቆራረጣል፣ ሪጀክት ይደረጋል። የተጻፉ እና ያልታተሙ እንዳሉ ነው የምሰማው። የባለቅኔው የመድረክ ስራዎችም በጥቂቱ በአበበ ባልቻ ማስታወቂያ ድርጅት አዘጋጅነት ለታዳሚዎች ቀርቧል። እቁ እውቁ የሥነ ጽሁፍ ባለሙያ አያልነህ ሙላቱን ጨምሮ ሌሎችም የሥነ ጽሁፍ ሰዎች በሎሬቱ ህይወት ላይ ያተኮረ ጥናታዊ ጽሁፍ ያቀረቡ ሲሆን ለማዕከሉ የሚውሉ መጻሕፍትም ተበርክተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ከትግራይ ክልል የተወከሉ የህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትሩ የምናቀርባቸው ጥያቄዎች ታፍነው እየቀሩ ነው ሲሉ ቅሬታ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ ሰኞ ጥቅም ታስር 2012 ዓ ም ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ማብራሪያ ከመስጠታቸው በፊት ካቀረብናቸው ሰባት ጥያቄዎች የቀረበላቸው አንዱ ብቻ ነው ሲሉ አቶ ገብረ እግዚአብሔር አርአያ የተባሉ አባል አቤቱታ አቅርበዋል። የትግርኛ ክፍል ባልደረባችን ገብረ ሀጎስ ያጠናቀረውን የዚህን ዘገባ ዝርዝር ሀብታብን ስዩም ያቀርበዋል። በሕዝብ ተወካዮች ምክር ቤት የመንግሥት ረዳት ተጠሪና የአደረጃጀት ዘርፍ ኃላፊ የሆኑት የትግራይ ክልል ተመራጭ አቶ ገብረ እግዚአብሔር አርያ ቅሬታቸውን ይዘው አደባባይ ለመውጣት የወሰኑት በውስጥ በኩል የእርምት እርምጃ እንዲወሰድ ጠይቀው ስላልተሳካ እንደሆነ ተናግረዋል። ዋና ቅሬታቸውም የፕሬዚዳንት ሳህለ ወርቅ ዘውዴን የሕዝብ ተወካዮች ምክር ቤት የመክፈቻ ንግግር ተከትሎ ሰኞ ዕለት ለጥያቄና መልስ የሕዝብ ተወካዮች ምክር ቤት ለተገኙት ጠቅላይ ሚኒስትር አብይ አህመድ እንዲቀርቡላቸው ካስገቧቸው ሰባት ጥያቄዎች መካከል አንድ ብቻ እንደቀረበላቸው ገልጸዋል። አቅርበዋቸው የነበሩትን ጥያቄዎች ደግሞ ይዘረዝራሉ። ጥያቄዎቹ አንዱ አሁን ካለው የህግ የበላይነት ጋር ተያይዞ በየቦታው ከፓርላማ ከህገ መንግስት ውጭ እየተካሄደ ያለው የኮማንድ ፖስት ተጠያቂነትም የሌለበት እንደ ፍላጎቱ በትዕዛዝ የሚሄድ አሰራር ለምን አይቆምም የሚል አንዱ ጥያቄ ነው። ሁለተኛ አሁን ካለው የህግ በላይነት ጋር ተያይዞ ባለፈው የተወሰዱ እርምጃዎች በተለይ በከፍተኛ የጦር መሪዎችና የአማራ ክልል አስተዳደር አካላት ግድያ ለህዝቡ ይፋ ይደረግልን። ህዝብ እየጠበቀ ነው ያለው ጠቅላይ ሚኒስትሩ ይፋ እንዲያደርጉ የቀረበ ጥያቄ ነው። በሌላ በኩል ደግሞ አሁን ያነሳነውን ጥያቄ የመሰረተ ልማት ጥያቄዎችን በተለይ አግሮ ኢንዱስትሪ

አንዱ ይሄ እንዲወጣ ነው ያቀረው ነው። ሁለተኛ ደግሞ ለመሆኑ አሁን ለምንድን ነው ተደርቦ እየቀረበ ያለው የሚለውን ሀሳብ እንዲያብራርልን በግልጽ አቅርበናል። ጥያቄ የቀረበበትን መንገድ ያስታወሱት አቶ ገብረ እግዚአብሔር የምክር ቤቱ አባላት ጥያቄዎቻቸውን ለምክር ቤቱ ያቀርባሉ፣ አፈ ጉባኤው ደግሞ ይመርጣሉ። የአሁኑን ምርጫ ያካሄዱት ደግሞ ምክትል አፈ ጉባኤዋ ናቸው ይሉና የትግራይ ተወካዮች ያቀረቧቸው ጥያቄዎች ለብቻ ተመርጠው የቀሩበትን ምክንያት ግምታቸውን ያስቀምጣሉ። ምክትል አፈ ጉባኤዋ በለውጥ ምክንያት ለሕወሓት እና ለትግራይ ሕዝብ ተጨማሪ ጥቃት ነው የምወስደው እኔ የትግራይን እሺዎቹ እንዳይነሱ የትግራይ በመልካም ገጽታ እንዳይታወቅ የትግራይ ጥያቄዎች በአግባቡ ምላሽ እንዳያገኙ፣ ይህ ተጨማሪ በውስጣችን ያለው በሽታ። ክብር ምክትል አፈጉባኤው ይህንን ስታፍን የራሷ አቶ ይሄ በእኔ እንትን ነው የሚልህ የአቶ ገብረ እግዚአብሔርን ቅሬታ ይዘን ጥያቄ ያቀረብንላቸው የምክር ቤቱ ምክትል አፈጉባኤ ወይዘሮ ሽታይ ምን አለ? በዚህ ጉዳይ ላይ ሌሎች የምክር ቤቱ አባላትም ቅሬታ እንደነበራቸው ገልጸው ሁሉም ግን አሰራሩን ተከትለውና ስልክ እየደወሉ ሲያቀርቡ እንደነበረ ጠቁመዋል። ከአቶ ገብረ እግዚአብሔርም ጋር አንድ ቢሮ እየሰሩ በመሆኑ ቅሬታ ካላቸው አሰራሩን ተከትለው ሊያቀርቡ ያችሁኝ ልመልስ አሉ። ፓርላማውን አሰራር ላስረዳ ትክክል ባልሆንም አመጣጡ ማለት ነው። እሺ ምክንያቱም ቅር ያላቸው የሌላ ድርጅት ሰዎችም በስልክም ደውለው ጠይቀውናል፣ በአካልም ጠይቀውናል። ምንድነው የኔ ጥያቄ ያልመጣው የኔ ጥያቄ ያልመጣው ብለው አስተዋል። ግን በአሰራራችን ማንኛውም የምክር ቤት አባል እኛ የትግራይ፣ የኦሮሚያ፣ የአማራ የምናምን ብለን አይደለም የምንለኝ፣ ጥያቄዎቹን ነው የምንለኝ። ስለዚህ ከማያ ዘጠና የሚሆኑ ጥያቄዎች መጥተዋል። ይጠቅማሉ፣ ወቅታዊ ናቸው። በፖለቲካ በኢኮኖሚ፣ በማህበራዊ ብለን ከፋፍለን አፈ ጉባኤዎቹ ትክክለኛ ጥያቄ ናቸው ብለው ያመኑባቸውን ጥያቄዎች እንዲቀርቡ ያደርጋሉ። ተራር መመሪያችን ስልጣኑን የሚሰጥ ለአፈ ጉባኤዎቹ ነው لذي بذي مسارات اللي هون اندوم كان ناسي المرض كليل كماني المرض بتقيتهم ከማንም ስንት ጥያቄ እንደተመረጠም አላስታውስም እኔን አሁን ብትጠይቁኝ። ምክንያቱም የጥያቄዎቹን ዘጠና በላይ ጥያቄ ቀርቧል በምክር ቤት አባላት። ስለዚህ ዘጠና ጥያቄ ማቅረብ አንችልም በሕጉ ማክሲመም አስራ አምስት ጥያቄ ነው የሚለው። እንደውም አስራ ስድስት አድርገናል። ስለዚህ አልተመረጠላቸውም ማለት ነው። እኔ አሁን የትግራይ ነው የአማራ ነው የኦሮሚያ ነው በሚል ስሜት አይደለም። ወቅታዊነቱን እና ይዘት ያላቸውን ብቻ እየለዩ በአሰራሩ መመሪያ መሰረት እንደሚያቀርቡ ይናገራሉ። Yeah, I said, I በግልጽ በአንቀጽ የተቀመጠው ባፈ ጉባኤዎቹ ይመረጣል። ለምን እንዳልመረጡት እንኳን አይጠየቁም ይላል። ምክንያቱም ለእኛ ማንዴት ተሰጥቶናል። በዚህ መንገድ ማኔጅ ነው የተደረገው። በዘጠና ጥያቄ ውስጥ ነው አስራ አምስት ጥያቄ የተመረጠው። ስለዚህ የማን ነው የምንድን ነው ወደሚልን አይደለም። እንደ ምክር ቤት አመራር ሁን ነገር የሆኑ ጥያቄዎችን ለማስተናገድ ነው ጥረቴ የተደረገው። ከዚህ ባለፈ ደግሞ አቶ ገብረ እግዚአብሔር እና እኔ በጣም ቅርብ ነን። ይሄንን ሀገር ስለዚህ ከሳቸው ጋር እንነጋገራለን። አቶ ገብረ እግዚአብሔር ግን ይህ ሁኔታ በመደጋገሙ አሁን በይፋ ድምፅ ታቅበው በማድረግ እርምጃ መውሰድ መጀመራቸውን ገልጸው ከዚህ በኋላ ይህ እንዳይደገም ደንቡ በሚፈቅደው መሰረት ከዋናው አፈጉባኤ ጋር ዝርዝር ውይይት እንደሚያደርጉ ተናግረዋል። አድማጮች፣ ለምሽት ያልነው በዚህ ላይ አበቃ። ትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ተናደሩ কেমন <laughs>